ሀፒ ታንክስጊቪንግ መልካም የምስጋና ቀን ተስፋዬ፣ አላ የአንጋፋ ጋዜጠኛ ልጅ፣ በተራህ ጋዜጠኝነት ትምህርት ተከታትለህ በእውቁ የኮሎምቢያ ዩኒቨርሲቲ ጋዜጠኝነትን አጥንተሃል። የአባትህን ፈለግ ተከትለህ ጋዜጠኛም ሆነሃል እና የስፖርቱ ቴሌቪዥን ኔትወርክ ኤስፒኤን ባልደረባ ሆናል። እስኪ በስራህን ጀምር ተስፋዬ፣ በመጠኑ አጫውተን ወደ በዓሉ ከመዝለቃችን፣ ወደ ዋናው ጉዳይ ከመሄዳችን በፊት ስለ ኢኤስፒኤን ዳት ካም እና የሴቶች ስፖርት ክፍል ለሆነው ኢኤስፒ ደብልዩ ቪዲዮዎችን እሰራለሁ። ለሁለቱም ክፍሎች ቪዲዮዎችን ከመቅረጽ እስከ ያለቁትን ማምረት ድረስ እሰራለሁ። ወደ ተለያዩ የስፖርት መድረኮች እየሄድኩ ቪዲዮ አዘጋጃለሁ። ተስፋዬ፣ ብዙ ቤተሰቦች አንድ ላይ ሆናችሁ በጋራ በዓሉን እንደምታከብሩ ቀደም ብዬ ያወያዩቸው ዶክተር ጉልላትና ወይዘሮ ዘነበ ወርቅ ዘመዶች አጫውተውኛል። የታንክስጊቪንግ አይረሴ ወይም ተወዳጅ ትውስታ አለ? ምንድን ነው? ስለ በዓሉ ታንክስጊቪንግ የምትወደውስ ምንድን ነው? is በጣም ደስ የሚለኝ ትውስታዬ ቤተሰቤን ሁሉ በአንድ ጣሪያ ስር ሳገኝ ነው። ሁላችንም ጤነኛ ሆነን በሕይወት ኖረን አብረን ሆነን እናከብረዋለን። የሁሉም ነገር ማዕከል የሆነውና የሚያስደስተኝ ይሄው ነው። ሁሉም ሲሳሳቅ ማየት፣ ያለፍንባቸውን ፈተናዎች ሁሉ አንስተን መነጋገር ከቤተሰብ ጋር መሆን የምስጋና ቀን እጅግ ተወዳጁ ጉዳይ ነው ለኔ እስኪ በጀመርከው መንገድ እንቀጥልና ስለ ስብስባችሁ ቀደም ብለው ዶክተር ጉልላትና ወይዘሮ ዘነበ ወርቅ የአዋቂዎቹን ጨምሮ ጎላ አድርገው ስለነገሩን ለእናንተስ ምንድን ነበር እስኪ ተሰባስባችሁ የምታከብሩበት የነበረበትን ሁኔታ ስለ እናንተ ንገረኝ የወላጆቼ ጓደኞችና ልጆች የእኔን ወላጆች አጎቴና ክትቴ እያሉ ነው የሚጠሯቸው የእነርሱ ልጆች ደግሞ የእኔ ዘመዶች ሆኑ ማለት ነው እና ለእኔ እነርሱ እንደ ወንድምና እንደ እህት ናቸው እኔ ሁልጊዜ እንደ ዘመዶቼ አድርጌ ስለ እነርሱ ስለምናገር ሰዎች ይጠይቁኝ ሁሉንም ታሪክ ማስረዳት አለብኝ በማን በኩል ነው ዝምድናችሁ በአባትህ ነው ወይስ በእናትህ ይሉኛል። ነገሩን ሳስረዳቸው አንዳንዶቹ ይገባቸዋል፣ አንዷንዶቹ አይገባቸውም። ለእኔ ግን ሌሎች አልገባቸውም። እነዚህ ግን ዘመዶቼ፣ ወንድሞቼና እህቶቼ ማስታወስ ከሁሉም የሕፃነት ዕድሜ አንስቶ አብረን ነው ያሳለፍነው። ስንጫዋት፣ ስንማማር ነው አብረን ያደግነው። አብረን ነው የተማርነው። ስንበላም፣ ስንሳሳቅም ስንላቀስም ሁሉንም አብረን ነው ስናደርግ የነበረው በጎም ሆነ ክፉውን እንደ ማንኛውም ቤተሰብ ሁሉ አብረን በጋራ ነው ያሳለፍ ነው። መልካም እንግዲህ፣ ይሄ ረጅም ዓመታት የዘለቀ ልማድና ባህላችሁ ነው የምስጋናውን ቀን የምታከብሩበትም ሆነ በቤተሰብ ስሜት የምትከታተሉበትን ሁኔታ ነው ያጫወትከን። ታዲያ ዛሬ ምን ታመሰግናለ? አየህ እኔ ምስጋናዬን የማቀርብበት ጉዳይ ለእኔ ልዩ ነገር ግን ደግሞ ቀላል ነው። ቤተሰቦቼ ሁሉ አሉ፣ ሁላችንም እንዋደዳለን። እኔም ሁላችንም ጤነኞች ነን ማለት ይቻላል። ሁላችንም በሕይወት አለን፣ አብረን ነን። ስለዚህ እግዚአብሔር እናመሰግናለሁ። የሚወዱኝ ሰዎች ስላሉኝ፣ ምንም ይሁን ምን ከእኔ ጋር ያሉ ሰዎች ስላሉኝ አመሰግነዋለሁ። እግዚአብሔር ይመስገን። እኔም በጣም አመሰግናለሁ። ተስፋዬ ንጉሴ መንገሻ ነበር ያጫወተን። ዶክተር ጎላት ገበየውና ወይዘሮ ዘነብ ወርቅንም እንዲሁ ለጊዜያቸው እናመሰግናለን። በዓሉን ለምታከብሩ ሌሎቻችሁ ሁሉ መልካሚ ምስጋና። ቀን አዲስ ወደ አንተ ብዙ ላሁን ምስጢሩን አወጣኸው፣ ግን ተስፋዬ ንጉሴ መንገሻ የባልደረባችን ልጅ መሆኑን፣ ጋዜጠኛ ልጅ ስትል ማን ሆን እያልክ እየፈለክ ነበር። የሰዓት ጉዳይ እያሳሰበችን ነው ብርሃን። በአጭሩ ግን አዲሱ በአሉን ታከብራለህ? ምናልባትም ከእንግዶቻችን የሚቀራረብ ልማድ አንገር ነገር ልንገር። እኛ አስራ አንድ ቤተሰብ ሆነን ሰላሳ አምስት የቤተሰብ አባላት የቤተሰብ ማህበር አለን። ዛሬ አንድ ላይ ነው የምናከብረው። ሌላው ትልቅ ደስ ያለኝ ዶክተር ጉልላትና ባለቤቱ የመጀመሪያዋን ተርኪ እንደ አሜሪካ ፕሬዚዳንቶች ምህረት አድርገውላታል። በጣም ደስታ ላይ ስንሰማ